ቮይስ ኦፍ አሜሪካ። ከሳውዲ አረቢያ የተመለሱት ኢትዮጵያውያን የደረሰባቸውን ግፍ ይናገራሉ። አሁንም በዚያ የሚሰቃዩ ዜጎች አያሌ መሆናቸውንና ደላሎች በመንገድ ላይ ያደረሱባቸው በደልም ቀላል እንዳልነበር ዘግናኝ መሆኑንም አስታውሰዋል። መለስካቸው አምሀ ከተመላሾቹ ጥቂቱ አነጋግሯል። የቦሌ ዓለም አቀፍ አውሮፕላን ማረፊያ ምስራቃዊ ጫፍ ከሳውዲ አረቢያ በተመለሱ የተጎሳቆሉ ኢትዮጵያውያን ተጨናንቋል። በሺዎች ይቆጠራሉ። መደበኛው የመንገደኞች ማስተናገጃ ሕንፃ እነዚህን ሁሉ ለማስተናገድ የሚያስችል ባለመሆኑም ጭምር ከግዙፎቹ የሳውዲ ጀቶች የሚወርዱት ተመላሽ ኢትዮጵያውያን በቀጥታ አዲስ በተዘጋጀ መውጫ በር ተኮልኩለው ይወጡና ጊዜያዊ እርዳታ ወደሚያገኙባቸው የዓለም አቀፍ ስደተኞች ድርጅት ድንኳኖች ወይንም መመዝገቢያ ጣቢያዎች ያመራሉ። ሁለትም ሶስትም ቀናት ያሳልፉና ወደ የመጡበት ለመመለስ የሚዘጋጁ ደግሞ ጉዞአቸውን ለመጀመር ወደ ከተማ የሚያስገቧቸውን ሚኒባስ ታክሲዎች ለመያዝ ይተራመሳሉ። ከእነዚህ መካከል ከአንድ ጓደኛው ጋር ያገኘሁት ገብረ ህይወት ገዛኝ ይባላል ያለኝ ወጣት በተለይ ከኢትዮጵያ በወጣበት ወቅት ያጋጠመውን ሲነግረኝ፣ እስካሁንም እንደሚሰቀቅ ፊቱ ይናገር ነበረ። ማለት ከዚህ ሴር በጣም መጥፎ አካሄድ ነበር የሄድኩት። በጅቡቲ ነው ብዙ ራብናት ያው ዋጥም አለ። ብዙ ሰው የሞተ በየመንገዱ እንትን እያለ ብዙ ችግር ነው የደረሰበት እና አስቸጋሪ ነበር። እንዴት ደረስክ? ከዛ ያው የመን ገባን። ያዙን። ደበተ በጣም ችግር ነበር። እዛ ብር ላክ ከኢትዮጵያ የሚያስልክ ካለ ከኢትዮጵያ እንዲታ እንዲልክ እንትን ይደረጋል። ካልሆነ ደግሞ ቤተሰብ ካለ እዛ ከሳውዲ እንዲላክ ይደረጋል። አዎ። ካልሆነ ያው በአይላንድ ይሁን በዱላ ነው የሚደበድቡ። አዎ። ብዙ ሰው ነው የሚመጣው። ገንዘብ አምጣ እያሉ ነው የሚደበድቧቸው። አዎ። እነዚህ አዲሶች ወይንም በአዲሱ ዘመን የተፈጠሩ ባሪያ አፈንጋዮች ናቸው። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖም እንደ ገለጿቸውም አዲሶቹ የባሪያ ንግድን ያቋቋሙ ግፈኞች ናቸው። ይህንን እንደገና በአዲስ መልክ የተከሰተ የባሪያ ንግድ ፕሬዚዳንት ኦባማ ከቅርብ ወራት በፊት ክሊንተን ግሎባል ኢኒሽቲቭ ላይ ባሰሙት ንግግር እንዳስገነዘቡት ሁሉ ማንንም ሰው ሊያሳስብ፣ ሊያስጨንቅ የሚገባው ጉዳይ ነው። ምክንያቱም ይላሉ ፕሬዚዳንቱ የጋራ የሆነውን የሰብአዊነታችንን ባህሪ የሚሸረሽረው በመሆኑ ነጋዴዎቹ የሰውነት ባህሪያቸው ወርዶ በሰው ልጅ ላይ እንዴት ያለ ስቃይ እንደሚያደርሱ ካየው የሚናገረው ደግሞ ገብረ ሕይወት ነው። እና ብዙ ሴቶች ደግሞ ችግር እየደረስባቸው እየተደፈሩ ምናምን ነገር መንገድ ላይ የመሆናቸው እንደፈለጉ ነው የሚያደርጋቸው። እኛም የተወሰኑ አበሾችም ከእነሱ ተባብረው በጣም መጥፎ ደላላዎች አሉ። እነሱ ጋር እንትን አድርገው እና በሀይላንድ እሳት እንትን አያይዘው እየተንጠባጠበ ብዙ ችግር ነው እየደረስባቸው ያለው። ያቀጥሏቸዋል በዛ በሚንጠባጠበ እና አይናቸው እስከ ማውጣት ሁላ አለ። እና በጣም ይዘገነን እንትን ነው ያለው። በተመሳሳይ ሁኔታ ከአፋር በረሃ ጀምሮ እስከ የመን ድረስ የሆነውንና ያየውን የነገረኝ ደግሞ መብራቱ ታደለ የተባለው ወጣት ነው። ረዚህ ግን መጀመሪያ ክፈል ይላል እንደ እኔ ምስክ እንዳ ብሬ ከፍለ አምስት ሺህ ስድስት ሺህ ያስከፍልታል። እስከ ባህር እናሻግረሃለን እያለ ያስከፍልታልና ካስከፈለ በኋላ እነሱ ቤታቸው ቁጭ ብሎ ስንት ግፍ፣ ምግብ ለውሃ ከኛ ነው እያለው፣ መጀመሪያ ከውሃ ከኛ፣ ምግባቸው ከኛ ባህር እስከሚቻገር ምናምን ይለቻል። ከዛ በኋላ እነሱ ቤታቸው ቁጭ ብለው ስንት ግፍ እየደረሰ ነው። ምንም ዋይ የሌላቸው እህቶቻችን ወንድሞቻችን በመንገድ ላይ ቀርተዋል። ያሳዝናል። እኔ በቃ ጅዳ ከመደረሴ በፊት በየመን በዚህ በጅቡቲ ያለው እህቶቻችንና ወንድሞቻችን የቀሩን በጣም አለቀስኩት። እኔ መንገድ ላይ ያለቁ ሳይው ረሳ ለረሳ እዛ ተደራረው ነው የምታደርገው መብራቱ በሺዎች የሚቆጠሩ ከሳውዲ ተመላሽ ኢትዮጵያውያን የደረሰባቸውንና የደረሰበትን ስቃይ መዝግቧል። እንዳለ አበሻ ስንት እህቶቻችን እየተሳቃዩ፣ በመንገድ ላይ እየወለዱ፣ እየተመቱ ስንት ግፍ እየደረሰ ግን ነው ያለው እህቶቻችን በቃ የወንድማ ተው እኔ ላሳይ ይችላል በካሜራ ሪያል የተደረገ አሳያለሁ በጀዋልን ውስጥ ያለ ያሳይ ብዙ ታዘን አለ ሰው ለመሆን በጣም ኢትዮጵያዊነት በጣም ምትን ይሆናል አሁን ወደ ሀገር ትሄዳለ አሁን ወደ ሀገር ሴቶች የደረሰባቸውንም ሆነ በሌላው ላይ ሲፈጸም ያዩትን የሰሙትን ዘግናኝ ሥቃይ ለመናገር ብዙ አይፈቅዱም። በእጅጉ ቁጥብ ናቸው። በአእምሯቸው የሚመላለሰውን ማን ያውቃል? ብዙዎቹ በፈገግታና አንገታቸውን በመድፋት ጥያቄዎችን ሸሿቸው፣ ጥቂቶቹ ደግሞ ሥቃያቸውን አካፈሉኝ። ሮዛ ሁሴን እንዲህ አለችኝ። ሀድ ቢያንስ ሪያድ ውስጥ አምስት ቀን ታስረናል። እስትራሃ ውስጥ እና በጣም ችግር አለብን። ምን ነበረ ችግር ውስጥ ንገር። ምግብ ያሻማሉ፣ እንደዚህ በተራ ይሰጡም፣ ያከላፍቱናል። ሁለተኛ ነገር ከእስትራሃ ደግሞ ወደ ጅዳ ወሰዱን። ቶሎ እንድንሳፈር ብለው ግን አላሳፈሩንም። እንደውም እንትን ወታደሮቹ ምናምን ማለት ነው። ሴት ክቡር ነው። ሴት አይደበደብም አይደል? ሴትን ይደበድባሉ ሁለተኛ ደግሞ እንደዚህ ምግብ ምናምን እዛ የሚያሻማሉ፣ ቅድሚያ ለወንድ እንጂ ለሴት አይሰጡም። ቢያንስ እስትራሃ ውስጥ ፀሐይ ላይ ማለት ነው ወደ 16 ቀን ታስረናል። ፀሐይ ላይ ብርዱም ፀሐይውም ማለት ነው። በዛ ላይ ደግሞ አሳፍሩ ለምን ሴቶችን ቅድሚያ አታሳፍሩንም ስንላቸው ወንዶቹን ነው የሚያሳፍሩት ወንዶቹ ለምንድን ነው የሚያሳፍሩት እኛ ስንጮህና እኛ ስንቸገር ማለት ነው እነሱ በፎቅ ላይ መተው ያኔ ባጥር ላይ መተው ተንኮል ችግር አለ በጣም እጅጋየሁ ብርሃኑ የራያ ቆቦ ልጅ ነኝ አለችኝ አገሬ ስራ ባጣ እዚያ አሻሻል ብዬ ሄድኩኝ አለችኝ በኮንትራት ብትሄድም ስላልተመቻት ስራውን ለቃ እንደወጣችም አልደበቀችም። አሁን ምን ደረሰብሽ አልኳት። እስር ቤት ነው። እስር ቤት ወጥተና ሶስት ቀን ባስ ላይ አደርን። ተቀምጠም ማለት ነው። በዛ ላይ ውሃ የለም፣ ሸዋር የለም ብዙ ነገር በደል ሴት እህቶቻችን ምናምን እዛ የሞቱ እየተደፈሩ ስንት የሞት አለ የተደፈራለ ስንት የሚያስጠላ ነገር ነው በጣም ና ችግር ነው። ብቻ ሀገራችን መግባታችን ደስ ብሎናል። አሁን ወደ ራያ ነው የምትመለሹ? አዎ ራያ ቆቦ ነው የምንሄድ። ገንዘብ ሰጡን ትራንስፖርት፣ በጣም ነው የምናመሰግነው። ዘውዲቱ አበበ እባላለሁ ያለችኝ ወጣት ደግሞ ያየችው ስለ አንገሸገሻት በአረብ ሀገር ያለ ኢትዮጵያዊ ሁሉ ወደ ሀገሩ ቢመለስ ደስተኛ ናት። አሁኑ ውጡ በተባለበት ምክንያት ወጣቱ አንዷ ለዘጠኝ ነው የሚደፍሯት ለዘጠኝ ነው እና ወጣቱ እንደ ቅጠል እየረገፈ ነው ያለው። እኔ አሁን የምመኘው እኔ የሁሉም ሁሉም ሳውዲ አረቢያ ያለው አረብ ሀገር ለሁሉ ሁሉ ወደ ሀገሩ እንዲገባ እኔ በጣም ደስተኛ ነኝ። የምመኘው ይሄን ነው። ዘመናዊ ባርነት አዲስም ተሰጥቶታል። ሰዎችን ማዘዋወር ይባላል። አለጥርጥር ይህ ክስተትም ሆነ ችግር የኢትዮጵያ ብቻ አይደለም። የአያሌ ሀገሮች ዜጎች ጣፈንታ ሆኗል። ከዚህ የሚተረፈውም ገንዘብ በቢሊዮን ዶላር የሚገመት እንደሆነ ጥናቶች ያረጋግጣሉ። ይህን ችግር ኢትዮጵያ እንዴት ልትፈታው ይገባታል የምንመለስበት ጥያቄ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ